አቶ ዮናስ ዘውዴ በአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪና መምህር፣ በጠቅላይ ሚኒስትር ጽፈት ቤት የማህበራዊና ፖለቲካዊ ጉዳዮች ኤክስፐርት። አቶ መሐመድ ራፊ አባራያ በጠቅላይ ሚኒስትር ጽፈት ቤት የውጭ ግንኙነት ፖሊሲ ተንታኝ። በቅድሚያ አቶ ዮናስ፣ በአሁኑ ወቅት የምትገኙት እዚህ ሜልበርን አውስትራሊያ ውስጥ ነው። የመጣችሁትም በጠቅላይ ሚኒስትር አብይ የተጻፈውን መደመር መጽሐፍ በአውስትራሊያ ለሚገኙ በተለይም በሜልበርና ሲድኒ የማህበረሰብ አባላት ግንዛቤ ለማስጨበጥ ነው። ለመነሻ ያህል መደመር ሲባል ትርጓሜው ምንድን ነው? ከዛ ባሻገርስ በአንዳንድ ወገኖች ዘንድ እንደሚነሳው ጽንሰ ሀሳብ ነው፣ ፍልስፍና ነው ወይስ ሪዮተ ዓለማዊ አመለካከት ነው? በጣም አድርጌ ነው የማመሰግነው ስለተሰጠኝ እድል። እንግዲህ ከዛን ኢትዮጵያ ከምትባል ሀገር በጣም ከምንወዳትና ከምናከብራት ሀገራችን ብዙ ማይልስ አቋርጠን የመጣነው እዚህ አውስትሬሊያ በተለይ ደግሞ ሜልቦርን ነው የምንገኘው በአሁኑ ማለት ደግሞ ኤስቤስ ሬዲዮ ጣቢያ ውስጥ ነው የምንገኘው እና የተነሳው ርዕሰ ጉዳይ በጣም ብርቱ እንደሆነ ነው የማስበው። ና መደመር ምንድን ነው የሚል ሀሳብ ነው የተነሳው። ና ከመደመር ጋር የተያያዙ እንግዲህ በርካታ ቁም ነገሮች ስለሚነሱ ነው እንግዲህ መደመር ምንድን ነው ተብሎ የተነሳው። ና ፈላስፎች ዋና ስራቸው እንግዲህ የቃላትን እና የሀሳብን ትርጓሜ በመስጠት ና በማጥራት ነው የሚታወቁት። ስለዚህ መደመር ለአንዳንዶቹ የተለያየ ሀሳብ ስለሚሰጡት የተለያዩ አመለካከቶች ይነገርበታል ማለት ነው። ግን መጽሐፉ ምንድን ነው የሚለው የሚለው ላይ ነው ፎከስ የማርገው ማለት ነው። መደመር መጽሐፉ በተነተነው አስተንትኖት ከተረዳ ነው ሌሎች ሰዎች የሚሰጡት ሀሳቦች፣ ምኞቶች፣ አመለካከቶች ወይም ኦፒኒየኖች አይደለም ማለት ነው። የሰዎቹ ግምት ነው ሊሆን የሚችለው። ስለዚህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸውን በፊት ወደ ስልጣንም ከመጡ በኋላ መደመር የሚለውን ሀሳብ ብዙ ጊዜ ይናገሩታል፣ ብዙ ጊዜ ያወሩታል ማለት ነው። ስለዚህ ሰዎች የተለያየ ሀሳብ ሲሰጡ ስለነበረ እሳቸው በመጽሐፉ መደመር ማለት ይሄ ነው ብለዋል ማለት ነው። ስለዚህ ሰዎች የሚሰጡት ሀሳብን ሳይሆን መጽሐፉ ላይ ያለውን ሀሳብ ነው የምናነሳው ማለት ነው። መደመር ማለት እንግዲህ መሰብሰብ፣ ማከማቸት ና ማካበት የሚለውን ጥሬ ትርጓሜ ይይዛል፣ በዋነኝነት ማለት ነው። ወደ መዝገበ ቃላት በምንመጣበት ሰዓት ላይ የምናገኛቸው ትርጓሜዎች ይኖራሉ። መሰብሰብ ማለት የሚባል ነገር አለ፣ ማካበት የሚባለው ነገር አለ፣ ማከማቸት የሚባሉ ነገሮችን ይይዛል። እና ግን እነዚህ ብቻ ናቸው ወይ የሚለውም አብሮ መነሳት ይኖርበታል። ስለዚህ በመደመር ሀሳብ ውስጥ ተነስቶ አሁንም የሚጠየቀው ጥያቄ መደመር ፍልስፍና ነው፣ ሪዮት አለም ነው፣ ሮድማፕ ነው፣ ለውጡ የሚመራበት ነው፣ ምንድን ነው የሚልም ነገር አብሮ ስለሚነሳ ማለት ነው እና መደመር ራሱን እንደሚተረ ጉሞ ትላንትናችንን ስንመለከት ዛሬያችንንም ስንመለከት ነጋችንንም ስንመለከት እንደ ሀገር እንዴት እንመልከት የሚል ጥያቄ በውስጡ ያዝላል ማለት ነው። ሶ ሀገራችን ኢትዮጵያ የበርካታ ሺህ ዓመታት ታሪክ ባለቤት ናት። ግን ዛሬም ችግር አለ እንደ ሀገር ማለት ነው። ስለዚህ ቆም ብሎ ይጠይቃል መደመር ማለት ነው። ከዚህ በፊት በሀገራችን ውስጥ የተሞከሩ ትልልቅ ሪዮተ ዓለሞች አሉ። ለምሳሌ ሶሻሊዝም አንደኛው ሪዮተ ዓለም ነው በሀገራችን የተሞከረው ማለት ነው። ሌሎችም በርካታ ሪዮተ ዓለሞች አሉ ላይክ እንደ አስተሳሰብም ወይም እንደ ፕሮግራም ወይም እንደ አብዮታዊ ዲሞክራሲ የምንበለው ልማታዊ መንግስት የምንበለው ሌሎቹም አስተሳሰቦች ቅይጥ ኢኮኖሚ የምንበለው ካፒታሊዝምን የምንበለው ሌሎችም አስተሳሰቦችና አመለካከቶች በሀገራችን ሲተረጎሙ የታሰበው እና አስተሳሰብና አመለካከቱ ምዕራቡንና ምስራቁን በመመልከት በዋነኛለት ደግሞ እነዚህ ሀገራት አሜሪካንም ጨምሮ የተለያዩ ሀገሮችን አለማትን ያላቸውን አስተሳሰብ መልከታ በመቃኘት ወደ ሀገራችን በቀጥታ ዳምፕ የተደረጉ ወይንም ደግሞ ወደ ሀገራችን የተራገፉ አስተሳሰቦችና አመለካከቶች ናቸው። ነገር ግን ዛሬም በበሬ ነው የምናርሰው። ዛሬም ችግር ውስጥ ነው ያለነው። ዛሬም ችጋር አለ አገራችንም፣ የትኛውም አካባቢ። ስለዚህ ለምንድን ነው እልፍ ልንል ያልቻል ነው? ተመሳሳይ ሪዮት አለም ተሸክመን ተመሳሳይ ሪዮት አለም እያስተጋባን፣ ሌሎቹ እያደጉ ሄደዋል። እኛ ግን ወደ ኋላ የቀረንበት ምክንያት ምንድን ነው? ምናልባት አስተሳሰቡ አይዲያው የበቀለበት መሬት የተጣጣመ ላይሆን ይችል ይሆንን? ምናልባት ምንጩን ሳናይ ውሀውን ብቻ ስለምንቀዳው ይሆንን? ስለዚህ ለምንድኑ ነገሮችን መመልከት የሚያስፈልገን ብሎ ይጠይቅና ና ወደ ሀገራችን በሚመጣበት ሰዓት ላይ ያሉት አስተሳሰቦችና ምልከታዎችን እንዳለ ስለወሰድ ናቸው ነው እልፍ ያላደረጉን። ስለዚህ ሳ በዋነኝነት በእኛ ሀገር ውስጥ ከሰው መነሳት አለብን ብሎ ነው የሚያስበው። መደመር ማለት ነው። ሰው ምንድን ነው? ሰው ምንድን ነው የሚያስፈልገው? የሰው ልጅ ፍላጎት ምንድን ነው ብሎ ይጠይቃል ማለት ነው፣ እንደ ሀገር። ስለዚህ የሰው ልጆች ፍላጎት ሁለት ናቸው ብሎ ያነሳል፣ ቢያንስ ማለት ነው። ቀጥተኛና ተዘዋዋሪ ፍላጎቶች አሉት የሰው ልጅ። ቀጥተኛ የምንለው ተዘዋዋሪ የምንለው ፍላጎቶች የህልውና ፍላጎቶች ናቸው። እነዚህ ተዘዋዋሪ ፍላጎቶችን ብንመለከት ቢያንስ ሶስት ነገሮችን ልናነሳ እንችላለን ብሎ ነው የሚያስበው። የስጋ ፍላጎት አለው የሰው ልጅ፣ የክብር ፍላጎት አለው የሰው ልጅ ደግሞ የነፃነት ፍላጎት አለው የሰው ልጅ ብሎ ነው የሚያስበው። ስለዚህ የሰው ልጅ ምግብ ብቻ ስለተሟላለት ሁሉ አከተመ ሁሉ ነገር ሞላለት ማለት አይደለም። የሰው ልጅ ነፃነትም ይፈልጋል። ነፃ ፍጥረት ነው እኮ የሰው ልጅ። እሱ ብቻ አይደለም። የሰው ልጅስ አቅም ምን ይመስላል? የሰው ልጅስ ፍቃድ ምን ይመስላል ብሎ እያነሳል ማለት ነው። ስለዚህ ከሰው ልጅ ነው የሚጀምረው መደመር ማለት ነው። እሱ ብቻ ሳይሆን ታሪካችንን ይመለከትና ትላንትናችንን፣ ዛሬያችንና ንጋችንን ሲመለከት ትላንትና እንደ ሀገር ያለፍንባቸው በርካታ ቁም ነገሮች አሉ። የሰራናቸው ቁም ነገሮች አሉ። በጎ በጎ የሆኑ ነገሮች አሉ። በጎ በጎ ያልሆኑ ነገሮች አሉ። ስለዚህ ሳ በጎውን ነገር ድሎቻችንን የምንላቸው ማለት ነው እነሱን መጠበቅና ማስቀጠል አለብን። ትላንትናችንን ስንመለከት ደግሞ በጎ ያልሆኑም ነገር ደግሞ አሉ። ስለዚህ እነሱ ደግሞ መታረም መቻል አለባቸው። እሱ ብቻ አይደለም፣ ዛሬ ላይ እየሰራን ለመጻዩ ለሚመጣው ደግሞ ትውልድም ማሰብ መቻል አለብን ብሎ ነው የሚያስበው። ስለዚህ ጉዟችን፣ አካሄዳችን ወደ ብልጽግና ስለሆነ በመደመር ሀሳብ ውስጥ ቅድም ያነሷቸው መሰብሰብ፣ ማከማቸትና ማካበት የሚባሉት እነዚህ ከዜሮ መጀመር የለብንም ብሎ ስለሚያስብ ነው። ስለዚህ ያሉንን አስተሳሰቦች፣ አመለካከቶች፣ እውቀት የትኞቹም ነገሮች መሰብሰብ መቻል አለብን። መሰብሰብ ብቻ ሳይሆን እነሱ ወደ ማከማቸት መምጣ አለብን። እሱን ደግሞ ካከማቸ ነው መድረስ የምንፈልገው ላይ እንደርሳለን። ያ ሁሉም የሚሆነው ግን ስንሰበስብ ነው። ከዜሮ መጀመር አለብን ብሎ አያስብ ማለት ለምን ወረቶች አሉን ብሎ ስለሚያስብ ማለት ነው። ስለዚህ ጎ ያልሆኑትን እያረምን መቀጠል ይኖርብናል የሚል ትልቅ አስተሳሰብ ና ምልከታ ነው ያለው ስለዚህ በዚህ ፍሬምወርክ ወይም በዚህ ማዕቀፍ ሀሳቢ ውስጥ ነው ሊታይ የሚችለው መደመር ማለት ነው ወደ ሁለተኛው ጥያቄ ግን መደመር ፍልስፍና ነው ወይ ሲል ምንድን ነው ፍልስፍና ነው በፈላስፎቹ መካከል ራሱ ፍልስፍና ምንድን ነው ምንስ አይደለም የሚለው ኮመን ኮንሰንሰስ የለውም በአማንግ ፍሎስፈርስ ማለት ነው የቃሉን ጥሬ ትርጓሜ ከተመለከት ነው ከሁለት የግሪክ ቃላት የተገኙ ናቸው ፊሎን ሶፊያ እንግዲህ በግሪክ ውስጥ በርካታ አማልክቶች አሉ በጣም በርካታ አማልክቶች አሉ ከዛ መካከል ሶፊያ አንደኛው መልእክት ናት። የጥበባ መልእክት ናት። ዊዝደም የሚለውን ነገር ደግሞ ቃል እናገኝበታለን። ላቭ የሚለውን ቃል ውስጡ ደግሞ እናገኛለን። ስለዚህ ፈላስፋ ማለት አፍቃሪ ጥበብ ነው። ፍልስፍና ደግሞ ጥበብን መውደድ የሚለውን ሀሳብ እናገኛለን ማለት ነው እዚህ። ከዛ አንጻር መደመር ሀሳብ ነው ልክ ነው ግን ፈላስፎቹ እንደሚያስቀምጡት የሆነ ነገር ፍልስፍና አይደለም ወይ ማለት ሊቻል እስከማይችል ድረስ ሀሳብ አለው ማለት ነው። መጠየቅ ነው፣ መመርመር ነው፣ መፈተሽ ነው። ይዞት የሚነሳው ነገሮች አሉ። አይ አይዲዮሎጂ ነው ወይ ደግሞ ተብሎ ይጠየቃል። እንግዲህ አይዲዮሎጂ ከሁለት ቃላት ነው የተገኘው፣ ወይም ሁለት ኮምፓውንድ ወርድስ የምንለው ነው። አይዲያ ሎጂ የሚሉት ቃላቶች ናቸው። ስለ ሀሳብ የሚያጠና ስለ ሀሳብ የሚመረምር ምክንያዊ የሆነውን አካሄድ የሚፈትሽ ማለት ነው። ወይንም በሌላ ቋንቋ ለአንዳንድ ፈላስፎች አይዲዮሎጂ የሚለው ሪዮት አለም ነው ብሎ ያስባሉ። በሌላ ቋንቋ ምን ማለት ነው? እምንሞትለት የምንገልንለት ራሱን ወጥ የሆነ ሀሳብ ነው ይላሉ። ለአንዳንዶቹ ደግሞ ፎልስ ኮንሽስነስ ነው፣ አይዲዮሎጂ የሚባል ነገር የለም ይላሉ። አንዳንዶቹ አይ አይዲዮሎጂ ሪል ወርልድ ውስጥ የለም ማይንዳችን ውስጥ ብቻ ነው ኤግዚስት የሚያደርገው ብለው የሚያስቡ አካላት አሉ። ና አይዲዮሎጂ ልክ በጥሬ ትርጓሜው ግን ስለ አይዲያ የሚያስብ የሚያጠና ሳይንስ ነው የሚለውን ትርጓሜ ልንይዝ እንችላለን። በዛ ማዕቀፍ አሳቢ ውስጥ መደመር መታየት ይችላል ወይ ከተባለ መታየት ይችላል ብዬ ነው የማስበው፣ ማለት ነው አንዳንዶቹ መደመር ንጽረት አለም ነው ይላሉ። አይ ቲንክ እንደሱም ሊታይ ይችላል። ንጽረት አለም ያጠለቅ ነው መነጽር ነው ነገሮችን የምናይበት። ስለዚህ መደመር ሰውን የሚያይበት አለ፣ መደመር ኢኮኖሚውን የሚያይበት አለ፣ መደመር ፖለቲካውን የሚያይበት አለ፣ መደመር የውጭ ፖሊሲውን የሚመለከትባቸው ነገሮች አሉት ማለት ነው። ሶ ከእንደነዚህ አይነት ሀሳብ እና አንጻር ስንመለከተው መደመር ፍልስፍና የሚሆንባቸው ፖስቢሊቲስ አሉ። ግን ጥያቄው ምንድነው፣ ምንድነው ፍልስፍና የሚለው ላይ ኮመን ኮንሰንሰስ ካለ ነው ማለት ነው። ፍልስፍና ይሄ ነው ከተባለ ይሄ አይደለም ማለት ነው። ስለዚህ በፈላስፎቹ መካከል ደግሞ ወጥ የሆነ የፍልስፍና ትርጓሜ የለውም ማለት ነው። በአይዲዮሎጂ ማስተሳሰቦች ውስጥ እንደዛ ነው። ሶ በእንደነዚህ አይነት ደረጃ ላይ ከሄድን በብዙ ፎርል አካዴሚክ ሴክ ልናወራ ልንነጋገርባቸው እንችላለን። ግን መደመር ራሱ እንዴት ነው ያስቀመጠው ከተባለ እንደ ማዕቀፈ ሀሳቤ ነው ነገሮችን የሚያይበት ነገሮችን የሚመለከትበት። ቅድም እንደተናገርኩት መደመር ሰውን የሚመለከትበት መነጽር አለው። ላይ ቀጥተኛና ቀጥተኛ ያልሆነ ፍላጎት አለው ብሎ ነው የሚያስበው። ተዘዋዋሪ ፍላጎቶች፣ ዜና የስም ፍላጎት አለው፣ የክብር ፍላጎት አለው እያለም ይዘረዝራቸዋሉ። ፖለቲካውን የሚመለከትበት ነገር አለው፣ የውጭ ግንኙነቱን የሚመለከትበት ነገር አለው፣ ማህበራዊ ነገሩን የሚመለከትበት ነገር አለ፣ ኢኮኖሚውን የሚመለከትበት ነገር አለው እና ቅጽረ አእምሮ ነው ማለት እንችላል ነገርን የሚያይበት ሀሳብ ነው ብዬ ነው የማስበው መደመር። አቶ መሀመድስ የመደመር ዋነኛ መርሆች ምንድን ናቸው? እንደምን ይገለጣሉ? አመሰግናለሁ። ጥሩ አድርጎ መግቢያውን አቶ ዮናስ ገልጾታል። መደመር እንግዲህ በዋነኝነት ሶስት መሰረታዊ መርሆች እንዳሉት ተቀምጧል። አንዱ መርሆ ምንድን ነው? ካሳለፍነው ጊዜ ካሳለፍነው ታሪካችን ውስጥ በርካታ ያካበት ናቸው ድልቦች ወይ ደግሞ ወረቶች አሉን ብሎ ያምናል። እነዚህ ስኬቶች ናቸው ዛሬ ለምንገነባው ስርዓት ነገ ለመፍጠር ለምንፈልገው ማህበረሰብና ብልጽግና ትልቅ ውጤት ሊያመጡልን የሚችሉ ወረቶች አሉን ያከማቸናቸው ስኬቶች አሉ ብሎ ያምናል። ሁለተኛው መርህ ደግሞ ምንድ ነው? ከትላንት ስኬትን ብቻ ሳይሆን ያሳድር ነው ወይ ደግሞ ያገኘ ነው እጅግ እውቅና ልንሰጣቸው ናቸው የሚገቡ ያጠፋናቸው ጥፋቶች አሉ። የተሳሳትናቸው ናቸው ስህተቶች አሉ። እነዛን ማረም እነዛን ማስተካከልና እውቅና መስጠት ተገቢ ነው ብሎ ያምናል። ከዛ በተጨማሪ እንግዲህ ሶስተኛው መርሁ ለመጪው ትውልድ ለመጻዊ ትውልድ ብልጽግና፣ ለመጻዊ ትውልድ ነጻነትና እኩልነት መስራት ይገባናል ብሎ ያምናል። መደመር ከዚህ ጋር ተያይዞ እንግዲህ ሶስት ግቦችን አስቀምጦ ነው የሚሰራው መደመር። አሁን ያነሳናቸው እነዚህ ሁሉ መርሆች በዋነኝነት አንድ የዜጎችን ነጻነትና እኩልነት፣ ብሎም ደግሞ ክብር ለማረጋገጥ የሚሰራ ስርዓት መፍጠር ነው። ከዛ በተጨማሪ ደግሞ ህብረ ብሔራዊ የሆነች ኢትዮጵያን መፍጠር፣ ህብረ ብሔራዊ የሆነ አንድነትን መፍጠር ሌላኛው የመደመር ግብ ነው። በተጨማሪ ትልቁ ግቡ ብልጽግናን እውን ማድረግ መቻል ነው። ብልጽግና ብለን ስንል እንግዲህ ከቁጥር ከሚገለጽ እድገት በተጨማሪ ጠብ የሚል የሚታይ የሆነ በህዝቦች ኑሮ ላይ በህዝቦች ነጻነት ላይ የሚተረጎም የሆነ ብልጽግናን ወይ ደግሞ እድገትን ሁለንተናዊ የሆነ ለውጥን እውን ማድረግ መቻል ሌላኛው የመደመር ግብ ነው። ከዚህ ጋር ተያይዞ እንግዲህ በምን አይነት እይታዎች ውስጥ መደመር ራሱን ይገልጻል ብለን ስንል በዋነኝነት መደመር የሰው ልጆች ፍላጎትና አቅምን ይመለከታል። የሰው ልጆች ፍላጎትና አቅም መነሻችን ላይ ለማንሳት እንደተሞከረው ፍላጎታችን ቀጥተኛ ቀጥተኛም ይቀጥተኛም ተብሎ ቁሳዊም ቁሳዊ ያልሆኑም ተብሎ የነጻነትና የእኩልነትንም ፍላጎት ጨምሮ በርካታ እርስ በርሳቸው የሚደጋገፉ እርስ በርሳቸው የሚተሳሰሩ የሆነ ፍላጎቶች የሰው ልጆች አላቸው። ከዚህ በፊት የነበሩ ትንታኔዎች ላይ ሰው ልጆች ቁሳዊ ፍላጎት ከተሟላ ሌላ ፍላጎቶች ማለትም የነጻነትና የእኩልነት ፍላጎቶች ባይሟሉም ወይ ደግሞ ቀስ ብለውም ሊደርሱ ይችላሉ የሚል አይነት ለበርካታ ዘመናት የገዛ አይነት አስተሳሰብ ነበረ። ይሄ ግን እውነት አይደለም። ሰዎች ከቁሳዊ ፍላጎት ባሻገርም የነጻነትና የእኩልነት ሰፊ የሆነ ፍላጎት አላቸው። ስለዚህ ይሄ የነጻነትና የእኩልነት ፍላጎት ከቁሳዊ ፍላጎቶች ወይ ደግሞ ከቁሳዊ እድገቶች ተነጥሎ መታየት የለበትም። አንዳንድ ሀገራት ላይ ይሄ ምናልባትም የልማታዊ መንግስት በሚል አይነ። ራሳቸውን ገልጸው ወይ ደግሞ ሌሎች ተንታኞችና ባለሙያዎች ልማታዊ መንግስታት ብለው የሚገልጿቸው ሀገራት ላይ ቁሳዊ የሆነ ፍላጎትን ለማሟለት ቅድሚያ በመስጠት ሌሎች የእኩልነትና ነጻነት ፍላጎቶች ወደ ኋላ የሚቆዩበት የሚዘገዩበት አይነት ስርአቶች ተፈጥሮ ነበረ። ይህም ለተለያዩ አምባገነኖች መፈጠር ለተለያዩ የአምባገነን ስርአቶች ረዘም ላለ ጊዜ መምራትና መግዛት ሰፊ እድል የፈጠረ ሆኖ ቆይቷል። ስለዚህ ፍላጎቶች መሀል ወይ ደግሞ የሰው ልጆች ፍላጎቶች መሀል ፕራዮሪቲ መፍጠር የቁሳዊ ፍላጎትን ማስቀደምና ነጻነትና እኩልነትን ወደ ኋላ ማዘግጀት ተጨባጭነት ያንሰዋል። ይልቁኑ መደመር የሚያምነው የሰው ልጆች ፍላጎት የሚስተሳሰር አንዱ ከአንዱ ጋር የሚደጋገፍ፣ አንዱን አስቀድመን ሌላኛውን እናስከትላለን ብለን የምንለው ሳይሆን የአንዱ መሳካት ሌላኛውን መሳካትም የሚያመጣና የሚያፋጥን ነው ብሎ ያምናል። ከዚሁ ጋር ተያይዘው እንግዲህ የሰው ልጆችን አቅም በጣም መሰረት አድርጎ የተነሳ ሀሳቤ ነው። መደመር የሰው ልጆች አቅም በጣም ሰፊ ነው ብሎ ያምናል። መደመር የሰው ልጆች አቅም በርካታ ነገሮችን የመቀየር በርካታ ነገሮችን አዎንታዊ በሆነ መልኩ የማስተካከል፣ በሌላኛው ጽንፍ ደግሞ ስንመለከተው አሉታዊ በሆነ መልኩ ነገሮችን የማበላሸት አቅም አለ የሰው ልጅ ብሎ ያምናል። ስለዚህ ይሄን አቅም በምን አይነት መልኩ አጎልብተን አዎንታዊ የሆነ ውጤትን ማምጣት አለብን በሚለው ላይ ነው እንግዲህ መደመር የሚሰራው። ይህን ስንመለከት ትልቅ የሆነ እሳቤ መሰረት አለው። የብቸኝነት ጉድለት በማለት መጽሐፉ ላይ በስፋት የሚዘረዘር ሀሳብ አለ። ይሄ የብቸኝነት ጉድለት ብሎ ማለት ምን ማለት ነው? ቅድም ያነሳናቸውን የሰው ልጆች ፍላጎቶች ቁሳዊ የሆኑ ፍላጎቶች፣ ስጋዊ የሆኑ ፍላጎቶች እንዲሁም ደግሞ የክብር ፍላጎቶች ብሎ የሚገልጻቸውን ለማሳካት የሰው ልጅ ለብቻው ራሱን የቻለው ወይ ደግሞ ራሱን ቆሞ ራስ ገዙ ሆኖ እነዚህን ፍላጎቶች ሊያሳካ የሚችል ሆኖ ስለሌለ እነዚህን ለማሳካት ከሌሎች ጋር የመተባበር ከሌሎች ጋር የመፎካከር ተፈጥሮአሉ። ስለዚህ የሰው ልጆች ፍላጎቶችና አቅሞች አንድ ላይ ሲመጡ ትብብርና ፉክክርን ይፈጥራሉ። ትልቁ የመደመር መሰረት የሚሆነው እንግዲህ እነዚህ ፉክክርና ትብብር ላይ ሚዛናዊነትን በጠበቀ መልኩ መንቀሳቀስ አለብን ብሎ ይላል። እዚህ ጋር ሚዛናዊነት ለምን ያስፈልጋል ብለን ስንል ፉክክር ጥግ ከደረሰ እጅግ ሰዎች የማይተዛዘኑበት ሰዎች ርኅራኄ የሌለበት አይነት እጅግ የውድድር ቤት ይሆንና ሰዎች አንዱ ጥሎ አንዱ ማለፍ የሚመኝበት አይነት ጥሎ ማለፍ መድረክ ትሆናለች አለም ብሎ ይላል። ስለዚህ ውድድሩ ወይ ደግሞ ፍክክሩ በሚዛናዊነት መጠበቅ መቻል አለበት። ከዛ በተጨማሪ ትብብርም ደግሞ እንዲሁ በልክ መሆን መቻል አለበት። ምክንያቱም እጅግ ትብብር የበዛበት ማህበረሰብ ውስጥ በርካቶች ለስንፍና የሚጋለጡበት፣ የተወሰኑ ሰዎች ለፍተው ሌሎች ብዙሀን የሚያልፍላቸው አይነት እጅግ ስንፍና የበረታበት አይነት ማህበረሰብ ስለሚፈጥር ትብብርም ደግሞ በልኩ መሆን መቻል አለበት። ስለዚህ እንደው መደመርን በሶስት በአራት ቃላት ግለጹ ከተባለ መደመር ማለት በትብብርና በፉክክር መሀል ሚዛንን የመጠበቅ ብልሀት ነው ወይ ደግሞ ሚዛንን የመጠበቅ ጥበብ ነው ብለን ማለት እንችላለን። በሌሎች ሰዎች ዘንድም እንደዚሁ እንደሚነሳው አንዱ መደመር እንደ ሰርድ ዌይ ወይም ሶስተኛ መንገድ ተደርጎም ይወሰዳል። ከዛ አኳያ ይሄኛው እሳቤ በኢትዮጵያ ፖለቲካ ውስጥ እንደ አንድ ሶስተኛ አማራጭ መንገድ ነው ብሎ ማለት ይቻላል። አቶ ዮነስ የተነሱ ሀሳብ ምንድን ነው መደመር ሀገር በቀል ሀሳብ ነው፣ አመለካከት ነው፣ እይታ ነው በሚባልበት ሰዓት ላይ ለሀገር በቀል ችግሮቻችን ከዚህ በፊት ከምዕራቡና ከምስራቁም እንዳለ አንጥተናቸው አልሰሩልንም ማለት፣ ከምስራቅና ከምዕራብ ወይም ከየትኛውም የምድሪቷ ጥግ ላይ የምናመጣቸው ሀሳቦች በራሳቸው ከንቱ ናቸው አይጠቅሙም ማለት አይደለም። ስለ መደመርን በምናወራበት ሰዓት ላይ ይሄ ሀሳብ ወደ ውስጣችን እንመልከትና ችግራችን ምንድን ነው ብለን ስናስብ አንዳንዶቻችን ትላንትና ላይ ብቻ መቅረታችን ነው። አንዳንዶቻችን የሰው ልጅን ፍላጎት አለማወቃችን ነው። አንዳንዶቻችን ደግሞ ነገን ብቻ እያሰብን ዛሬያችንን ማስወሰዳችን ነው። አንዳንዶቻችን ትላንትና ላይ ስለምንቀር ብቻ ነው። ስለዚህ ሳ ነገሮችን በሚዛን ማየት አለብን። በልኬት ማየት መቻል እኮ አለብን። አንድ ነገር ረጅም ነው ወይም አጭር ነው ከማለት ባለፈ ስንት ሜትር ነው የሚለው ነገር አብሮ መነሳት መቻል አለበት። ሶ በኢትዮጵያ ታሪክ ውስጥ እንደነዚህ አይነት አስተሳሰቦች በጣም ያስፈልጉናል። ያ ማለት ግን የውጭ ሊትሬቸር፣ አስተሳሰብ፣ አመለካከት አይወስድም ማለት አለ ወይም ኮንሰል ሰልት አያደርግም ማለት ሳይሆን በሀገራችን ተጨባጭ ሁኔታ ያለው ችግራችን ምንድን ነው ነው። ትልልቅ ዊዝደም እኮ ያለን ሀገር ነን። ዳይቨርሲፋይድ የሆነን ማህበረሰብ ነን። ለምሳሌ የግጭት አፈታትን ስርዓት በምንመለከትበት ሰዓት ላይ የጋሞ አባቶች የራሳቸውን የቻለ የግጭት አፈታት ዘዴ አላቸው። የኦሮሞ አባቶች ወይም ኦሮሞ ማህበረሰብ የራሱ የችግር አፈታት የግጭት አፈታት ዘዴ አለው፣ ብልሀት አለው። እንደዚሁ በጉራጌም በአማራም በተለያዩም ብሔረሰቦች ማለት ነው። እና እሱን ለምንድን ነው ማንጠቀምበት? በተመሳሳይ መልኩም ወደ ፖለቲካችንን በምን መጣበት ሰዓት ላይ እንዴት ነው ልናድግ የምንችለው ልንለወጥ የምንችለው እንዴት ነው ሁልጊዜ ከውጭ በማምጣት ነው ወይ አይደለም ስለዚህ ሀገራችን ውስጥ ያሉትን እውቀቶች ለምንድን ነው ኮሌክት የማናደርጋቸው እውቀቶቻችን ለምንድን ነው ወደ አንድ የማናመጣቸው ለምንድን ነው የማይሰበሰቡት ያሉን አስተሳሰቦች ከዚህ በፊት በኢትዮጵያ ታሪክ ውስጥ አንዱ ሲነሳ ሌላውን በመዘርጠጥ በማጥፋት ነው የኢትዮጵያን ፖለቲክስ በምናይበት ሰዓት ላይ በመግደል በመቁረጥ እና ታሪኩን ድምስስ አድርጎ በማጥፋት ማለት ነው ያ መሆን መቻል የለበትም ከዜሮ ምን ጀምሮ ምንም ነገር የለንም ኢትዮጵያ ብዙ ሺህ ዓመታት ታሪክ ባለቤት ሀገር ናት ስለዚህ ከኛ በፊት የነበሩ አባቶቻችን ሙሉ ለሙሉ ክፉ ናቸው ሙሉ ለሙሉ አያውቁ ሙሉ ለሙሉ እንዲህ አድርገውናል ከማለት ይልቅ ልጅን ከነጣቢው ከመድፋት ይልቅ በጎ በጎ ነገሩን እየወሰድን በጎ በጎ ያልሆኑ ነገሮችን ደግሞ እያረምን ብንሄድ አይሻልም ወይ የሚያዋጣው እሱ አይደለም ወይ ጊዜ ከዜሮ አጥፍተን የምንጀምር ከሆነ የትም ቦታ መድረስ አንችልም። ምክንያቱም እኔ የሰራውትን ከእኔ በኋላ የሚመጣው ከዜሮ የሚጀምር ከሆነ ከሱ በኋላ የሚመጣውም ከዜሮ የሚጀምር ከሆነ እዛው እዛው ባለበት እርገጥ ነው የሚሆነው። ከኔ ግን ተምሮ በጎ ያልሆኑትን ነገሮች አርሞ በጎ የሆኑትን ነገሮች ላይ ደግሞ ጨምሮ የሚሄድ ከሆነ ወደ ብልጽግና መድረስ እንችላለን የሚል ሀሳብ ነው ያለው ሶ የመደመር ሀሳብ በኢትዮጵያ ፖለቲክስ ውስጥ የተለያዩ ጽንፍ የያዙ አስተሳሰቦች አሉ። ጽንፍ የያዙ አመለካከቶች አሉ። ጽንፍ የያዙ በርካታ ነገሮች አሉ። እነዚህን እስካላነጋገር ናቸው ድረስ ወደ ጠረጴዛ እስካልመጡ ድረስ የእነሱ ሀሳብ ለማዳመጥ ልባችንም ጆሯችንም ክፍት እስካልሆነ ድረስ እኮ ሀገር ዥዋ ዥዌ ላይ ነው የምትሆነው። በተለይ በዚህ መደመርን እሳቤ አስመልክቶ ኢትዮጵያ ውስጥ ጽንፍ የረገጡ አስተሳሰቦች አሉ። በተለይ የዚህ የጎሳ ፖለቲካ፣ የማንነት ፖለቲካ በብርቱ ስር የሰደደበት ሁኔታ ነው። በሌላ በኩል ደግሞ ኢትዮጵያዊነት፣ ብሔረተኝነት እነዚሁ እንደገና ያንሰራራበት ና ያበበ የመጣበት ጊዜ ነው። ከዛ ባሻገር በርካታ የሆነ ማህበረሰቡ ኢትዮጵያ ውስጥ ያለው ሕዝብ የትምህርት ደረጃው ከፍ ያለ ባለመሆኑ አዳዲስ ጽንሰ ሀሳቦችን ወደ ውስጡ የማስረጽ አቅም አይኖርም። ምክንያቱም ያልተማረ ህብረተሰብ ውስጥ አንድን ፍልስፍና ወይ ማስረጽ አይቻልም የሚል ብዙ አከራካሪ ነገሮች አሉ ይሄንን የመደመር ጽንሰ ሀሳብ ኢትዮጵያ ውስጥ ማስረጽ የሚቻለው እንዴት ነው? እነዚህን ጽንፍ የረገጡ አመላከቶች፣ ጭፍን የሆኑ የፖለቲካ ጥላቻዎች ባሉበት ቆም ብሎ ቅድም እንዳነሱት የማድመጥ ና ወደዛ ለመምጣት በጎ ፈቃደኝነት ይጠይቃል። የፖለቲካ ማቾሪቲ ወይም የፖለቲካ ብስለት ግድ ይላል ና ይህ በሌለበት ሁኔታ ይህ የመደመር ህሳቤ ከበጎ ህሳቤነቱ ባሻገር እውን ሊሆን አይችልም ብለው የሚለሉ ሌሎች፣ ቢያንስ ረጅም ጊዜ ይፈጃል ይህንን እውን ለማድረግ ብለው የሚያስበዋሉ በሀገር ውስጥ ፖለቲካ ያ የተነሳው ሀሳብ በጣም ጥሩ ነው። እሱም አሁን እንዳነሱት የእኔ ሀሳብ መደመርም የሚያነሳው ሀሳብ ፕራክቲካል ነው። ይኸው የሚባለው ነገር እኮ ዝም ብሎ ሀሜት አይደለም፣ እውነት ነው። በኢትዮጵያ ፖለቲካ ውስጥ፣ በኢትዮጵያ ታሪክ ውስጥ ጽንፍ የወጡ አስተሳሰቦችና መልከታዎች አሉ። አንዳንዶቹ ዘውጌኛ ናቸው፣ የዘውጌውን ያቀነቅናሉ። አንዳንዶቹ ደግሞ ኢትዮጵያዊነትን ያቀነቅናሉ ማለት ነው። እነዚህ ሁለቱም ሀገራቸው ኢትዮጵያ ናት ያሉት በአንድ ሀገር ውስጥ ነው። ሁለት ግን ሀሳብና አመለካከት ነው ያላቸው። ይሄ ብቻ አይደለም አይደለም። በሃይማኖት የምንበለው በተለያዩ አስተሳሰቦችና አመለካከት ጫፍና ጫፍ የረገጡ ምልከታዎችና አስተሳሰቦች አሉ። ስለዚህ የሚያዋጣው ነገር ምንድነው? ነው የሚያዋጣው በመደመር ሀሳብ ውስጥ መደመር መሀል ሰፋሪ አስተሳሰብ አይደለም። መካከለኛ ወይንም ደግሞ መሀከለኛ ወይንም ደግሞ ሴንተር የሆነ አስተሳሰብና ምልከታ ነው ያለው። ያ ማለት ምን ማለት ነው? ለምሳሌ ግለኝነትን የሚያራምዱ ወይም የግለኝነት ወይም የግለሰብ ነጻነትን፣ የግለሰብ መብትን የሚያንጸባርቁና ያንን የሚያቀነቅኑ አካላት እንዳሉ ሁሉ የቡድን መብትን፣ የቡድን ማንነትን የሚያቀነቅኑ አካላት አሉ። እነዚህ ሁለቱም ጽንፍ የወጡ ናቸው ልንላቸው እንችላለን፣ ለየብቻቸው ማለት ነው። ግን ሁለቱም ያሉት በሀገር ውስጥ ነው፣ በአንድ ሀገር ውስጥ ነው። ሁለቱም በገባቸው መጠን ነው እየተመላለሱ እየተንቀሳቀሱ ያሉት ሶ የሚያዋጣው ሁለቱንም ለየብቻቸው መልቀቅ ነው ወይ ከተባለ ሁለቱንም ለየብቻቸው መልቀቅ ብዙ የሚያዋጣ ነገር አለን? ተሞክሯል፣ ማለት ነው ሶ በኛ ሀገር ፖለቲካ ውስጥ እኮ እናቸልፋለን ና እናሸንፋለን እንኳን ፊደላት ራሱ እኮ ብዙዎችን አጋድሏል፣ ብዙዎችን አስጨርሷል፣ ብዙዎች ተጨራርሰዋል። ስለዚህ የሚያስፈልገው ምንድን ነው መመካከሩ ነው። ስለዚህ ምናልባት እኔ ፎርዲ ስላቸዋለሁ፣ ዲያሎግ በጣም ኢምፖርታንት ነው፣ ዲስከሽን በጣም ኢምፖርታንት ነው፣ ዲቤት በጣም ኢምፖርታንት ነው። እያንዳንዱ ነገሮች መምጣት መቻል አለባቸው። አልተቻለም ከሚል ሳይሆን መደማመጥ ነው ያለብን መስማማት አደለም ያለብን፣ መሰማማት ነው ያለብን። ያ ሁሉ ለማድረግ ግን ጆሮቻችንን ክፍት ማድረግ፣ የሌላውን ፔን አንደርስታንድ ማድረግ፣ ሌላውን ለማድመጥ ዝግጁ መሆን፣ ያንኛውም ፈቀቅ ይሄንኛውም ፈቀቅ ብሎ መጥቶ ወደ መሀል የሚነጋገሩበትን ነገር መፍጠር እንጂ ይሄንኛውም በዚህ ክንፍ ብቻ የሚሮጥ ከሆነ ይሄንኛውም በዚህ ክንፍ ብቻ የሚሮጥ ከሆነ ሀገር መቼም ሊረጋጋ አይችልም። ሁልጊዜ ሀገር ዥዋዥዌ ላይ ነው ሊሆን የሚችለው ማለት። ምክንያቱም ሁለት ጽንፍ አስተሳሰቦች፣ ሁለት ጽንፍ አመለካከቶች ስላሉ፣ ያንን ደግሞ የሚደግፉ አካላት ስላሉ እነሱም በራሳቸው ምክኖ ሰሜናዊ አስተሳሰብ ጀስቲፋይ ሊያደረጉ ስለሚሞክሩ ማለት ነው። በመደመር ሀሳብ ውስጥ ሌስ ካም ቱጌዘር እናወራባቸው፣ እንነጋገረባቸው በጎ በጎ የሚሆኑትን የሚያስኬዱንን ነገር እናያዛቸው፣ የማያስኬዱንን ነገር ደግሞ ያጠፋንበት መንገድ ካለ እነሱን አርመን የጎደለውን እየሞላን እንቀጥል የሚል ምልከታ ነው ያለውና አይ ቲንክ ኢትዮጵያ ላለችበት የፖለቲካ ስብራት እና ኪሳራ መፍትሄ የሚሽርም የሚያስሽርም ነው ብዬ ነው የማስበው እንጂ ባሉበት ይቀጥል ከተባለ ኢትዮጵያ ከነ ችግሯ ትቀጥል የሚል ነገር ነው ያለው። ለመደማመጥ፣ ለመቀራረብ፣ ለመስማማት እና ለመሰማማት ፍቃድ እስካልሆንን ድረስ አይ ቲንክ ሊቀጥል የሚችልበት ነገር ስለማይሆን በመደመር ሀሳብ ውስጥ ይህንኛውንም ያንኛውንም ጆሮ ለመስማት ክፍት መሆን መቻል አለብን የሚል መልከታ ነው ያለው እና መካከለኛውን መምረጥ መቻል አለብን። የግድ ጽንፈኝነት እኮ ሁልጊዜ ስህተት አደለም። ሁልጊዜ ሁልጊዜም ደግሞ ትክክል አይደለም። እና እንዴት ነው ምንድን ነው የሚሻለው? ኮመን አንደርስታንዲንግ ሊኖረን የሚገባ ነገር ላይ ዋይ ኖት ኮመን አንደርስታንዲንግ ለምን አይኖረንም? ኮመን አንደርስታንዲንግ ላይኖረን የሚችለው ላይ ደግሞ ኢትስ ኦኬ በልዩነት የሚንቀጥልበት ነገሮች ሊሆን ይችላለን። ሌስ ኢምፖርታንት በሆነ ነገር ላይ ማለት ነው። ግን በጣም ኢምፖርታንት በሆነው ነገር ላይ ግን ዋይ ኖት ወደ አንድ እንንጣ፣ እንደማመጥ፣ እንመካከር። ሀገራችን የሁላችንም ናት። ስለዚህ እኔ ላስብለ አንተ ኑር ሳይሆን ሁላችንም እናስብ፣ ሁላችንም እንኑር። ሀገራችን የሁላችንም ናት በሚል ሀሳብ የተወለደ ምልከታ ነው እንጂ እኔ አቅልሃለሁ፣ ዝም ብለ ስማኝ፣ ዝም ብለ ተከተለኝ፣ ዝም ብለ አድርግ በሚል ሳይሆን እኔ ይህንን አስብ ያለሁ በእኔ ሀሳብ ውስጥ ደግሞ አንተ ሀሳብ እያዋጣህ፣ በአንተ ሀሳብ ውስጥ ደግሞ ሌላኛው ሀሳብ እያዋጣ እያሸበረቅ ነው እያደመቅ ነው እየገመድ ነው ሀገራችንን እናሳድግ የሚል ምልከታ ነው ያለው እንጂ የእኔ ሀሳብ ብቻ ካልተደመጠ የሚል ምልከታ የለውም። ለዛ ነው ተፎካካሪ ፓርቲ እያለ የሚሰይመው ማለት ነው፣ ከምልከታው ራሱ። ስለዚህ በየትኛውም ዱርና ገደል ውስጥ የተሰደዱ ኢትዮጵያውያንን ምልከታውን ይቀይራል ማለት ነው። ለሀገራቸው ነው በአንድም በሌላም። ስለዚህ ታርጋ አይደለም የምንለጥፍላቸው፣ ስም አይደለም መስጠት ያለብን። እነሱ በተረዱት መጠን ለሀገራቸውን ብዙ ዋጋ የከፈሉት ማናቸውም ቢሆኑ አሁንም እየከፈሉ ያሉት ማለት ነው። እየከፈሉ ያሉበት መንገድ ግን ምናልባት ጤነኛ ሊሆን ይችላል፣ ምናልባት ጤነኛ ላይሆን ይችላል፣ ምናልባት እንደተመልካቹም ሊሆን ይችላል። የሆነ ሆኖ ግን አንድ እውነት ነገር ግን ይጠቁመናል። ማለት ነው ጥቁምታው ምንድን ነው? ለሀገሬ ብለው ነው እያደረጉ ያሉት። በሌላኛውም ወገን እያደረጉ ያሉ ሰዎች አሁንም ለሀገራቸው ነው። ስለዚህ እነዚህ ሁለት አካላት መተዋወቅ መቻል አለባቸው። ሳይተዋወቁ ነው የሚፈራረጁት፣ ሳይተዋወቁ ነው የሚጠላሉት፣ ሳይተዋወቁ ነው የሚጠፋፉት፣ ሳይተዋወቁ ነው አንደኛው አንደኛውን ለማጥፋት የሄደበት መንገድ የኢትዮጵያን ፖለቲክስ ታሪክ ስንመለከት ማለት ሰው አሁን የሚያዋጣን ግን ወደ ጠረጴዛ ዙሪያ መተን መነጋገር ነው መመካከር ነው። ሀገራችን የሁላችንም ናት። በሀገራችን ጉዳይ ሁላችን ያገባናል እን አንደኛው ፈርስት ክላስ ሲቲዝን ሌላኛው ሰከንድ ክላስ ሲቲዝን የሚሆንበት ነገር ካሁን በኋላ ሊመጣ አይችልም። የሚል ሀሳብና መልከታ ነው ያለው አቶ ዮናስ ዘውዴ በአዲስ አበባ ዩኒቨርሲቲ መምህርና የፒኤችዲ ተማሪ፣ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ና ፖለቲካዊ ጉዳዮች ተጠባቢ አቶ መሐመድ ራፊ አባላያ በጠቅላይ ሚኒስትር ጽህፈት ቤት የውጭ ግንኙነት ፖሊሲ ተንታኝ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። እኛም